የኦነግ ከፍተኛ አመራር የሆኑት ኮሎኔል ገመቹ አያናን ጨምሮ አስራ ሁለት ሰዎች በፍርድ ቤት ውሳኔ ከእስር ቢለቀቁም ዘጠኙ በድጋሚ መታሰራቸውን ጠበቃቸው አስታወቁ። ከሁለት ቀናት በፊት የፌዴራል ከፍተኛ ፍርድ ቤት ሶስተኛ የጸረ ሽብር ችሎት ጉዳዩ ተሰይሞ የነበረው ችሎት በአንድ መዝገብ ተከስሰው የነበሩ አስራ ሁለት ሰዎችን በነጻ አሰናብቶ እንደነበር ጠበቃቸው ለአሜሪካ ድምጽ መግለጫቸው ይታወሳል። የፌዴራል ፖሊስ ኮሚሽን በበኩሉ ግለሰቦቹን በድጋሚ በቁጥጥር ስር እንዲውሉ ያደረግኩት በሌላ ወንጀል ጠርጥሮ መረጃ ሲያሰባስብባቸው እንደሆነ ገልጿል። ጸሐይ ዳምጠው ዝርዝሩን ታስደምጠናለች። የኦሮሞ ነጻነት ግንባር ኦነግ ከፍተኛ አመራር የሆኑት ኮሎኔል ገመቹ አያና እና ስምንት ሰዎች ትናንትና ማለትም ግንቦት አስር ሁለት ሺ አስራ ሶስት ዓመተ ምህረት ከቀኑ አስራ አንድ ሰዓት ገደማ በድጋሚ በቁጥጥር ስር መዋላቸው ተገልጿል። ከቅሊንጦ እስር ቤት ተፈተው የእስር ቤቱ በር ላይ ሲደርሱ በፌዴራል ፖሊስ አባላት ድጋሚ ተይዘው ተወዝዷል ሲሉ አብራርቷል። የሕግ ጠበቃቸው አቶ ቱሊ ባይሳም ከሀያ ተከሳሾች ውስጥ እነ ኮሎኔል ገመቻ ያና ጀምሮ ሌሎች ሰዎች በአጠቃላይ አስራ ሁለት ሰዎች መከላከል ካያስፈልጋቸው በነጻ እንዲሰናበቱ ብይን ሰጥተው ነበረ። ይሁን እንጂ ትናንትና በአስር ማለት ነው ይወጣሉ በሚል ተስፋ ቅሊንጦ ማረሚያ ቤት ይወጣሉ ብለው ቤተሰቦቻቸው እዛ ተሰብስበው ሲጠብቁ ነበረ ማረሚያ ቤቱም ይወጣሉ ጠብቁ እያለ ነበረ። ከሰዓት በኋላ አካባቢ ሲሆን ከአስራ ሁለቱ ሰዎች ዘጠኙ ሰዎች ተለቀናል ብለው ወደ በር ሲጠሩ እዚህ አካባቢ በከፍተኛ ሁኔታ የታጠቁ የመንግስት ወታደሮች እንደነበሩና ና ቤተሰቦቻቸውንም ከዚያ አካባቢ አባረው እነሱንም በጉልበት ቤት በኃይል ይዘው ከበር ላይ ማለት ነው። ግማሾቹ ወጡ፣ ግማሾቹ ሳይወጡ ከበር ላይ ይዟቸው ወዴት እንደወሰዷቸው አናውቅም። በጉልበት ይዘው በመናሳስባቸዋል። ይህን ነው የምናውቀው። እኛንም ከዚያ አባረውናል ብሎ ነው ደወሉልን። ከሳ ሁለቱ ሶስቱ ሰዎች የስም ስህተት ስላለበት አይወጡም በሚል ነው ማብሄራ ቤቱ ትናንትና ወደ በር ያላስጠቃቸው ነ አቶ ቱሊ አክለውም ደንበኞቻቸው የት እንዳሉ ና በምን ሁኔታ ውስጥ እንደሚገኙ የሚያውቁት ነገር እንደሌለ ገልጿል። የፍርድ ቤቶች ትዕዛዝ አለመከበር እየተበራከተ ነው ያሉት አቶ ቱሊ የፍትህ አካላት ገለልተኝነትን ጥያቄ ውስጥ የሚከት ድርጊት ነው ስሉም ተናግሯል። በፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ አቶ ጄላን አብዲ በበኩላቸው ፖሊስና ፍርድ ቤት አንድ ላይ ነው የሚሰሩት ብለዋል። ፖሊስ የፍርድ ቤትን ትዕዛዝ ይፈጽማል ስሉም ነው ያብራሩት ታዞ ይዜ አምጣ ካለው ይዞ ያመጣል። ሊለካለው ይለካል። ፖሊስ ፍርድ ቤት ጋር ምንም የሚቃረን ስራ አይሰራም! አንድ አካል ናቸው እኮ እነዚህ። እንዴት ነው ለፍርድ ቤትን የሚቃረን ስራ የሚሰራው? ይሰራ አንድ ሰው አንድ ወንጀል ሲከሰስ፣ እሱ ብቻ አይመስለዋል። ፖሊስ ደግሞ ሌላ ወንጀል እዛ ሰውየው ዙሪያ በሌላ ወንጀል ሰውየው እንደሚፈለግ ስለሚያቅ ያንን ማስረጃ አጠናክሮበት ስለመጣ ነው። ከወጣ ለምሳሌ ከዛ ሰውየው ወጥቶ ቢሆን ቢጠፋበትስ እንደገና ሌላው ጣጣ የፖሊስ ነው የሚሆነው ማለት ነው። ሲፈልግ ያኔ ከእጅ ከመለጠ በኋላ ሌላ ጊዜ ከመፈለግ እዛው በዚህኛው ወንጀል ነጻ ስለሆነ በሌላ ወንጀል ደግሞ ተጠያቂ አይሆንም ማለት የሚል ሕግ የለም። ፖሊስ ግለሰቦቹን በሌላ ወንጀል ከፈለገ ከሁለት አመት በላይ በእስር በቆዩበት ወቅት አሁን በያዛቸው ጉዳይ ለምን ፍርድ ቤት አላቀረበም በማለት ቪኦኤ ላቀረበው ጥያቄም ተከታዩ ምላሽ ሰጥቷል። አቶ ጄላን አለኝ ካለ ፖሊስ አለኝ ሌላ ማስረጃ ሆኖ አገኘዋለ በቃ ሌላ ማስረጃ በደንብ አግኝቻለሁ ብሎ ያዛቸው። በቃ ምንድን ነው ወንጀል የሰራ ሰው ደግሞ የግድ መጠየቅ አለበት በዚህ ሀገር ላይ ያጠፋ ሰው ሲጠየቅ ነው። በአንዱ ወንጀል ነጻ ወጣ ማለት በሌላ ወንጀል ነጻ ወጣ ማለት አይደለም። አቶ ጄላን አክለውም ክስ ማቅረብ ይችላል። በዛን ጊዜ የተጠናከረ ባይሆን ይለት ስንት ነው። በሁሉም ሰው ደግሞ አይደለም የሚፈጸመው። ይሄ አንዳንድ ጊዜ የሚከሰት ድርጊት ነው። በተወሰነ ሰዓት የሚፈጸም እንጂ በሁሉም ሰው ላይ ይሄ የሚፈጸም አይነት አይደለም። ግለሰቦቹ በህግ ጥላ ስር በመንግስት እጅ የሚገኙ በመሆኑ የት እንዳሉ አናውቅም የተባለው ተቀባይነት የለውም ብሏል አቶ ጄላን። የኢትዮጵያ ሰብዓዊ መብት ኮሚሽን በተለያየ ጊዜ ባወጣቸው መግለጫዎች በኦሮሚያ ክልል የፍርድ ቤት ትዕዛዝ አለመከበር እንዳሳሰበው ሲገልጽ መቆየቱ ይታወሳል። ይህም ደግሞ የሰብአዊ መብት ጥሰት መሆኑንም አመልክቷል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።